የጣሊያን መንግስት የውጭ ጉዳይ ሚኒስትር አንጀሊኖ አልፋኖ እንደገለጡት የሁለት መቶ ሚሊዮን ዩሮ ድጋፍ በዋናነት ለሊቢያ፣ ኒጀርና ቱኒዚያ የሚሰጥ መሆኑና ሀገራቱ ድንበሮቻቸውን እንዲቆጣጠሩና ዜጎቻቸውን በሕገወጥ መንገድ ከሀገር እንዳይወጡ ይውላል። የውጭ ጉዳይ ሚኒስትር እንዳመለከቱት ከሆነ ከሊቢያ፣ ኒጀርና ቱኒዚያ ሌላ ናይጄሪያ፣ ሴኔጋል፣ ግብፅና ኢትዮጵያ በመጪው ጊዜ አጋሮች ሊሆኑ ይችላሉ። ስደተኞች በሊቢያ አድርገው የሜዲትራንያን ባህር አቋርጠው ወደ ጣሊያን የሚገቡበት መስመር ዋነኛ መሸጋገሪያ እንደሆነ ይታወቃል። ባለፈው ዓመት 2016 እንደ ጎርጎሪዎስ አቆጣጠር 181 ሺህስደተኞች አብዛኛዎቹ በህገወጥ አዘዋዋሪዎች አመካይነት ጣሊያን ገብተዋል። ከአምስት ሺህ የሚበልጡ ስደተኞችም ወደ ጣሊያን ለመግባት ሲሞክሩ ባህር ላይ ሰጥመው መቅረታቸው ይታወሳል። ባሳለፍነው ሳምንት አጋማሽ ዚረም ውስጥ የጣሊያን ጠቅላይ ሚኒስትር ፓውሎ ጀንቲሎንና የሊቢያ አቻቸው ፋየዝ አልሰራጅ የስደተኞች ፍልሰትን ለመቀነስ ያስችላል የተባለ አንድ የመግባቢያ ሰነድ ተፈራርመዋል። ጣሊያን ሊቢያን በገንዘብና የድንበር ደህንነቷን ለማስጠበቅ የሚረዱ ቁሳቁሶች፣ በተለይ የሊቢያ የባህር ድንበር ጠባቂዎች ስልጠና ለመስጠት ዝግጁ መሆኗና ሁለቱ ሀገራት የስደተኞች ፍልሰትን ለመግታት በጥብቅ ተባብረው እንዲሰሩ የሁለቱ ሀገራት መሪዎች እንደተስማሙ የመግባቢያ ሰነዱ ያመለክታል። በተጨማሪም ጣሊያን ስደተኞች ትሪፖሊ ላይ የሚጠለሉበት ሰፈር ማመቻቸትና ስደተኞቹን በመድኃኒት በኩል ለመርዳት ዝግጁ እንደሆነችም ተጠቅሰዋል። ከሊቢያ ተነስተው ጣሊያን ለመግባት የሚሞክሩ ህገወጥ የተባሉ ስደተኞች ሊቢያ ውስጥ በሚገኘው የስደተኞች መጠለያ ቆይተው ወደ የሀገራቸው እንዲመለሱ ጥረት እንደሚከናወንም ተመልክተዋል። ይሁንና በርካታ ግብረ ሰናይ ድርጅቶች በምህፃሩ አይ ኦኤም፣ ሀገራት አቀፍ የስደተኞች ድርጅት፣ ድንበር የለሽ የሐኪሞች ተቋም፣ ዩኒሴፍ፣ የህፃናት መርጃ ድርጅት የጣልያን ሊቢያ ስምምነት ሰውን ማዕከል ያላደረገ በማለት ተችተውታል። በጣሊያን የካሪታስ የስደተኞች ጉዳይ ኃላፊ ኦሊቬሮ ፎርቲ የጣሊያን ሊቢያ ስምምነት ላይ አስተያየት እንዲሰጡበት ጠይቄያቸው ሲመልሱ anni abbiamo già in più occasioni assistere a tentativi di accordi con paesi. Europa la Macbeth, in e sono stati messi in Libia per fare un'attività di rinforzamento. in Libia i miei በእንስት ላይ አስገድዶ መድፈር ስለሚፈጸም የፖለቲካ መረጋጋት ከሌላት ሀገር ሊቢያ የሚደረግ ስምምነት ትርጉም የለውም። ሕገወጥ አዘዋዋሪዎች የሚገቱበት ሁኔታ ማፈላለግ ያሻል ነበር ያሉት በደቡብ ኤውሮጳ የስደተኞች ኤጀንሲ ቃላቀባይ ካርሎታ ሳሚ የአውሮጳ ሕብረት ከቱርክ ጋር ያደረገው ስምምነት የሚመሳሰል አዲስ ዘዴ ነው ብሎ ያምናል ቱርክ ግን ሊቢያ አይደለችም፣ ሲሉ መግለጫ ሰጥተዋል። ሀገራት አቀፍ ተገን የሚያስፈልጋቸው ስደተኞች አሉ። በደፈናው ሕገወጥ ብሎ ወደ ኋላ እንዲመለሱ ማለት የሚተች እንጂ የሚደገፍ አይደለም። ቀደም ሲል በበርሉስኮኒና ጋዳፊ ዘመነ ስልጣን ተመሳሳይ ስምምነት ተደርጎ ነበር፣ ፋይዳ ቢስ ሆኖ መቅረቱ ይታወሳል ሲሉ ካርሎታ ሳሚ ገልጠዋል። ይሁንና የስደተኞች ፍልሰት እየቀጠለ ሲሆን ባለፉት ሁለት ቀናት 1600 ስደተኞች ደቡባዊ ጣልያን ገብተዋል። በዚሁ ከአንድ ወር ስድስት ቀናት በፊት የተጀመረው እንደ ጎርጎሪዮስ አቆጣጠር 2017 16ሺህ ስደተኞች ጣልያን መግባታቸው ይታወቃል። ተክልዝጊ ገብረ ኢየሱስ ለዶይቸቨለ ራዲዮ ሮም